ትላንት ከሰዓት በኋላ በዋሽንግተን ዲሲ በጆርጅ ታውን ዩኒቨርሲቲ በተንጣለለው ግቢ ውስጥ የኢትዮጵያ ውርስና ቅርስ ማህበረሰብ በሰሜን አሜሪካ ባዘጋጀው ክብረ በዓል ላይ ሥነ ግጥምን ጨምሮ የተለያዩ የኢትዮጵያ ብሔር ብሔረሰቦችን ባህላዊ ዘፈንና ውዝዋዜን ያካተተ ደማቅ ዝግጅትም ቀርቧል። ዝግጅቱ ለህፃናት ለወጣቶችና ለአዋቂዎችም በሚመጥን መልኩ በመቅረቡ አብዛኛውን ሰው ፈገግ ያደረገ ነበር። አቶ ካሌብ አማረ የዝግጅት ኮሚቴው አባልና የኢትዮጵያዊነት ውርስና ቅርስ ማህበረሰብ በሰሜን አሜሪካ ህዝብ ግንኙነት ኃላፊ ናቸው። ዛሬ እንደሚታወቀው የኢትዮጵያዊነት እርስና ቅርስ ማህበረሰብ አምስተኛ አመት ክብረ በዓላችንን በደመቀ ሁኔታ እያከበር እንገኛለን። የኢትዮጵያዊነት እርስና ቅርስ ማህበረሰብ እንግዲህ ዋና መሰራረቱ እና የማህበሩም ትልቁ ዓላማ በልጅነታቸው እዚህ ሀገር የመጡ ልጆችን እና ወይንም ደግሞ እዚሁ ሀገር ላይ በሰሜን አሜሪካ የተወለዱ ወጣቶችና ህጻናቶችን ስለ ባህላቸው፣ ታሪካቸው፣ ማንነታቸው፣ ቋንቋቸው ማ በዚህ በዓል ላይ የተገኙት እንግዶች አሉ። በተለየ የተጋበዙት በዚህ አመት ላይ ግብዣ ያደረግንላቸው አንደኛ ሜሪላንድን ኮንግረስማን ሌጋትን ጋብዘናቸው ነበረ፣ መገኘት አልቻሉም፣ ግን የምስክር ወረቀት ሰጥተውናል። ዋሽንግተን ዲሲ ሜርም እንደዚሁ መገኘት አልቻሉም፣ ግን የምስክር ወረቀት ሰጥተውናል። በዚህ በውጭ ሀገር የሚገኘው ህብረተሰብ ስለ ኢትዮጵያዊነት ማስተማራችን ለማሳወቃችንን በጣም በጣም ትልቅ ክብርና ቦታ እንደሚሰጡት ወደፊት ከዚህ በበለጠ ሁኔታ እኛን እየረዱና በተለያየ ነው ጎኑን አብረውን እንደሚቆሙ ቃል ይገቡልን ደብዛቤ የሚሰጡ የኢትዮጵያ ውርስና ቅርስ ማህበረሰብ በሰሜን አሜሪካ በአመት ሁል ጊዜ አንድ ቀን ብቻ ነው የሚያዘጋጀው ዝግጅት ማለት ነው። አመቱን ሙሉ ቁጭ ብለው በአመት የምናዘጋጃቸው ዝግጅቶች ሁለት ናቸው። ኢትዮጵያዊነት ውርስና ቅርስ ማህበረሰብ እስካሁን ድረስ ትልቁ ሌላው የምንታወቅበት የኢትዮጵያዊነት ውርስና ቅርስ ማህበረሰብ የመቶ አስራ ስምንተኛውን የአገ የድል በዓል አክብረናል እና በዛም በዚህ በዋሽንግተን ዲሲ አካባቢ በሰፊው እንታወቃለን። እና የአድዋን በዓል የምናከብርበት ትልቁ ምክንያት ምንድን ነው? አድዋ የኢትዮጵያ ሕዝብ ብቻ ሳይሆን በአጠቃላይ የጥቁር ሕዝብ ነጻነት የወጣበትና ለነጻነት የተደረገን ትግል ውጤት ያስገኘና የነጻነት ተምሳሌ የሆነ ትልቅ የኢትዮጵያውያኖች የሚያኮራ አንገታችንን ዛሬ ቀና አድርገን እንድንሄድ ያደረገን ትልቅ በታሪካችን ማዘን ነው ብለን ስለምንገምት ያን እናከብራለን። አቶ ድንበሩ መላከ ሕይወት የሁለት ልጆች አባት ናቸው። በዩናይትድ ስቴትስ ውስጥ ከ24 ዓመት በላይ ኖረዋል። የበዓሉ ተሳታፊም ናቸው። አስተያየታቸውን ጠየቅኩኝ። እሳቸውም እንዲህ አሉ። እኛ በአሜሪካ ውስጥ ብዙዎቻችንን ነጻነት እያገኙ የሚፈልጉትን እየተናገሩ እየኖሩ፣ በዛ ተመሳሳይ ሁኔታ ደግሞ የሀገራቸውን ባህልና ታሪካቸውን በማይረሱበት ሁኔታ ነው ያሉት እና በተለይ በዚህ በዋሽንግተን ዲሲ አካባቢ የምንኖር ኢትዮጵያውያኖች ይህንን እድል አግኝተናል እና ይህንን እድል ይሰጠን የኢትዮጵያውያን። የውርስና ቅርስ ማህበረሰብ ነው በየአመቱ እያዘጋጀልን ነው። እኔ በግሌ ቦታ በየአመቱ አልቀርም። ልጆቼን ቤተሰቦቼን እያስኩኝ ነው የምመጣውና በጣም ደስተኞች ነን። የጆርጅ ታውን ዩኒቨርሲቲ ስታዲዮም በኢትዮጵያና በዩናይትድ ስቴትስ ባንዲራ አሸብርቋል። በኢትዮጵያ ባንዲራ ያሸበረቁ ቲሸርቶችና ቁምጣዎችን የለበሱ የበዓሉ ድምተኞችም ለበዓሉ ልዩ ድምቀት ሰጥተዋል። በተለያዩ ድርጅቶች የቀረቡ የሚሸጡ ባህላዊ ቁሶችና አልባሳቶች ባህላዊ ምግቦችና መጠጦችም በእጅጉ የኢትዮጵያነትን ድባብ አላብሰው ውለዋል። ለዶቼ ቬለ ራዲዮ፣ ዘገባ መክብ ሸዋ ነኝ ከዋሽንግተን ዲሲ።